በሙስና ወንጀል ተጠርጥረው በተያዙት የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን የቀድሞ ኃላፊዎች የምርመራ መዝገብ ውስጥ ሌሎች ሁለት ተጠርጣሪዎች ታክለውበታል። በአንደኛው አዲስ ተጠርጣሪ ቤት ከአንድ ነጥብ ሶስት ሚሊዮን ብር በላይ መያዙን መርማሪ ቡድን ለፍርድ ቤቱ አስታውቋል። ፍርድ ቤቱም የተጠየቀውን ተጨማሪ የምርመራ ጊዜ አጽድቋል። መለስካቸው አማኖ ነው የተከታተለው። የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን በሚኒስትር ማዕረግ ዋና ዳይሬክተር አቶ መላኩ ፈንታ የባለሥልጣኑ አቃቢያን ሕግ ዋና ዳይሬክተር አቶ እሸቱ ወለሰማያትና የባለሥልጣኑ አቃቢያን ሕግ ምክትል ዳይሬክተር አቶ መርክን አለማየሁ እንዲሁም ሌሎች አራት ተጠርጣሪዎች ቁጥጥር ስር ከዋሉ ከአንድ ወር በላይ ሆነዋል። ዛሬ ምርመራ መዝገቡን ይዞ ተጠርጣሪዎችን ፌዴራሉ ከፍተኛ ፍርድ ቤት ያቀረባቸው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ቡድን ሌሎች ተጨማሪ ተጠርጣሪዎችንም ከቀድሞዎቹ ጋር አዳብሎ አቅርቧቸዋል። እንደ መርማሪ ቡድኑ ከሆነ አቶ ብርሃኑ አለማየሁና አቶ ገተሮ ሀጥዬ የተባሉት እነዚህ ተጠርጣሪዎች የተያዙት ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ከወላይታ ዞን ነው። መርማሪ ቡድኑ አክሎ ለፍርድ ቤቱ እንደገለጸውም ከስምንተኛው ተጠርጣሪ ከአቶ ብርሃኑ አለማየሁ ቤት የሶስተኛው ተጠርጣሪ የአቶ መርከነህ አለማየሁ ገንዘብ ነው ያለው ከአንድ ነጥብ ሶስት ሚሊዮን ብር በላይ ተገኝቷል። በመቀጠልም የኮሚሽኑ መርማሪ ቡድን ወንጀል ፈጽመዋል ብሎ በያዛቸው ተጠርጣሪዎች ላይ እስከዛሬ ድረስ ያጣራውንና የሚቀረውን ለፍርድ ቤቱ ዘርዝሯል። በዚህም መሠረት ተጠርጣሪዎቹ ፈጽመዋል ያላቸውን ወንጀሎች ያስረዳሉ ያሏቸውን የሰነድ ማስረጃዎች ማሰባሰቡን የምስክሮችን ቃል መቀበሉንና የተሰወረ ሀብት ማስረጃዎች ናቸው ያላቸውን ማሰባሰቡን ቡድኑ አስረድቶ አሁንም ግን ቀሪ ማስረጃዎችን እያፈላለገ እንደሆነ ገልጿል። ስለሆነም ምርመራውን ለማጠናቀቅ የሚያስችል ተጨማሪ የአስራ አራት ቀን ተለዋጅ ቀጠሮ እንዲፈቀድለት አመልክቷል። የተጠርጣሪ ጠበቆች በበኩላቸው ደመኞቻቸው ወንጀል ሰርተዋል ሊያሰኝ የሚያስችል ማስረጃ እንደሌለ የሚያሳየው መርማሪ ቡድኑ እስከዛሬ ክስ መመስረት አለመቻሉ እንደሆነ አስረድተዋል። እንደ ጠበቆቹ ክርክር ከሆነ በአንድ በኩል ማስረጃ እያሰባሰብኩ ነው እያሉ በሌላ በኩል በዚህና በዚያ የሕግ ድንጋጌ ከሰሳሉ ማለት እርስ በርሱ የሚጣረስ አሰራር ነው። ከተጠርጣሪዎቹ ጠበቆች ያንዱ ለፍርድ ቤቱ እንዳስታወሱት የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊዩ ሱሌማን በፓርላማ ጉዳዩ ክትትል ሲደረግበትና ማስረጃ ሲሰባሰብበት ከሁለት ዓመታት ያላነሰ ጊዜ መቆጠሩን ተናግረዋል ብለው የምርመራ ቡድኑ ማስረጃዎቹ በእጁ ካሉ በተጠርጣሪዎቹ ላይ ተጨማሪ ምርመራ ጊዜ የሚጠይቅበት ምክንያት የለም ብለዋል። ስለሆነም ደንበኞቻቸው የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ የአካል ሆነ ደግሞ ወደ ማረሚያ ቤት እንዲተላለፉ ጠይቀዋል። በእርግጥም የፌዴራሉ ሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አሊ ሱሌማን ለቪኦኤ ቀደም ሲል በሰጡት ቃለ ምልልስ ክትትሉ ሲደረግ ምናልባት ሁለት ዓመታት ያህል አልፈዋል ማለታቸው ይታወሳል። የገቢ ሰብሳቢ ተቋማት ላይ ትኩረት ማድረግ እንደሚገባ የትልልቅ የመሰረተ ልማት ግንባታ ውስጥ ኮንትራት አድሚኒስትሬሽን ውስጥ የሚገቡ የመሬት አስተዳደር ጋር ትልልቅ ግዢዎች ጋርና ከፍት አስተዳደሩ ጋር ተያይዞ የተለየ ትኩረት ሰጠ ልንቀሳቀስ እንደምንችል አቅደን ልንቀሳቀስ ቆይተናል። ስለዚህ ከዚያ ጊዜ ጀምሮ ሀሳቡ እና እቅዱ ነበር። ምናልባትም ሁለት ዓመት ሊያልፍ ይችል ይሆናል። ስለዚህ ከዚያን ጊዜ ነው ክትትል ሲደረግ የነበረው። ወንጀል እየተፈጸመ መሆኑ እየታወቀ እና ለዚህም በቂ ማስረጃ ካለ እንዴት ሁለት ዓመት ሙሉ አጥፊዎቹ ለሕግ አልቀረቡም? ለሚሉ አንዳንድ ተቾችም ኮሚሽነሩ የሚከተለውን ብለው ነበረ። እንዲህ አይነቱን እርምጃ ለመውሰድ ህጋዊነትን ማረጋገጥ ጠይቃል። ህጋዊነትን ስታረጋግጥ በቂ መረጃ ያስፈልጋል። በቂ መረጃ ተነስተደው ማስረጃዎችን መሰብሰብ ያለብህ ይመስለኛል። ማስረጃ መሰብሰብ ራሱ ትልቅ ነገር በሐሜት በሐሜት እና በመረጃ ተነስቶ እርምጃ መውሰድ ተገቢነት አለው ብለን አናምንም። ሁለተኛ ሰዎች ከስልጣን ማንሳትም አስተማሪነት ይኖረዋል ብለን አናምንም። ጥፋት ተፈጽሟል የሚባል ከሆነ ያንን አጣርቶ በትክክል በማስረጃ የሚደገፉ ሆኖ ከተገኘ ለፍርድ ለማቅረብ የሚያስችል በቂ ማስረጃ መሆኑን ስናረጋግጥ እርምጃ መውሰድ ተገቢ ነው። ይህ ለተጠርጣሪዎች ብቻ ሳይሆን ሌላውን በመንግስት ስልጣን ላይ ያለ ግል ንግድ ውስጥ የተሰማራ ባለሀብት በሕግ ውጪ የሚከናወን ማንኛውም ተግባር የጊዜ ጉዳይ ካልሆነ መስተቀር የሚያስጠይቅ መሆኑን ምንጊዜም ቢሆን አትራፊ እንደማይሆን መልእክት ሊያስተላልፍ በሚችል መንገድ መከናወን ተገቢ ነው ብለን እና ያ ጊዜ ሲደርስ ለፍርድ ለማቅረብ። እንግዲህ እንደሚታወቀው የጸረ ሙስና ኮሚሽን ከሳሽ አካል ነው፣ ፈራጅ አካል አይደለም። ለማሰርም በቂ ምክንያት ያስፈልገዋል። ካሰረ በኋላም ደግሞ ፍርድ ቤት አቅረቡ ማስቀጣት የሚያስችል በቂ ማስረጃዎች ያስፈልጉታል። ስለዚህ እነዚህ ሁሉ ማሟላት ይገባል። እነዚህን ስታሟላ ደግሞ ተነጻጻሪ መብቶች አሉ። ደግሞ የዜጎች ሰብዓዊ መብት ሙስናን ስንዋጋ ትልቁን መብት መጣስና ረግጠህ ሙስናን መዋጋት ከጥቅሙ ይልቅ ጉዳቱ ያመዝናል። ምን ጊዜም ቢሆን ሙስናን ተዋጋ። በዚያ ሙስና ውጊያ ላይ ግን ንጹሃን እንዳይጎዱ፣ አንድም ንጹህ እንዳይጎዳ በተቻለ መጠን፣ አቅመ በፈቀደ መጠን ጥንቃቄ ማድረግ አለም። ስለዚህ በቂ ዝግጅት ያስፈልጋል። በዚያ ምክንያት ነው በዛሬው ችሎት የመርማሪው ቡድን ለተጠርጣሪ ጠበቆች በሰጠው መልስም በእርግጥ ኮሚሽነሩ ብለዋል የተባለው የአደባባይ እውነት ቢሆንም በተጠርጣሪዎች ላይ ያለው ማስረጃ ሁሉ ተሰብስቦ ተጠናቋል አላሉም ብሏል። ስለሆነም ተጨማሪ 14 ቀን እንዲሰጡን፣ ምርመራ ሳያበቃ ተመርማሪን ከማረፊያ ቤት ወደ ማረሚያ ቤት መውሰድም የሕግ ድጋፍ የለውም ሲል ተከራክሯል። ፍርድ ቤቱ የግራቀኙን ክርክር ካዳመጠ በኋላ የተጠርጣሪ ጠበቆችን ጥያቄ ውድቅ አድርጎ ተጨማሪ 14 ቀን በመፍቀድ ለሰኔ 18 ቀን ተለዋጭ ቀጠሮ ሰጥተዋል። ተጠርጣሪዎችም በማረፊያ ቤት ቆይተው ምርመራቸው በተር እንዲጠናቀቅ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ